የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ ቅዳሜ የካቲት 5 2014 ዓ ም ዝግጅታችን ጀመረ። ኢትዮጵያ ውስጥ አገራዊ መግባባትን ለመፍጠር የተጀመረው ሂደት ምን ይመስላል? የፖለቲካ ፓርቲዎችን አቋምና አስተያየት ጠይቀናል። በብዙ ኢትዮጵያ ማህበረሰቦች ባህል ሽምግልና የሚባለው ሂደቱ ድም ምንሆንም አዋቶ ሁለቱም ወገኖች የሚሰይሙት እንጂ አንድ ወገን ብቻውን በራሱ ፍላጎት አንጻር እና በራሱ ድግም አንጻር የሚፈልጋቸውን ሰዎች ጠቁሞ የሚፈልጋቸውን ሰዎች ሾሞ የሚገድበት አይደለም። ወደ ዋናው ምክክር ሲገባ በአጀንዳ መረጥ አጠቃላይ ሂደቱ ላይ ነፃና ገለልተኛ የሆነ ተቋም እንዲፈጠር ነው የሁላችንም የህዝቡም ጥያቄ። ቀደም ብሎ የሰማችሁት የኦሮሞ ፌዴራሊስት ሊቀመንበር ፕሮፌሰር መራራ ጉዲናን ሲሆን ተከትሎ የሰማችኋቸው ደግሞ የነፃነትና እኩልነት ፓርቲ ፕሬዚደንት ዶክተር አብዶል ቃድር አደም ናቸው። ሌሎች መሪዎችንም ጠይቀናል። የመጀመሪያው ጉዳይ ጦርነትንና ድርድርን አብሮ ማስኬድ አይቻልም። ሀገራዊ ምክክሩ በሚገባው ልካት ቶስ መሰራት እያለበት ግን ያለነው ዳተኝነት እንዳይጎዳው በጣም እንፈራለን። መሰረቱ ምን እንደሆነ ምን ላይ እንደሚመካከርና ምን ላይ እንደሆነ ድርጅት የምናውቀው ነገር ምንም የለም። የአብን ምክትል ሊቀመንበር አቶ ዮሱፍ ኢብራሂም፣ የኢዘማ የህዝብ ግንኙነት ባልደረባ ዶክተር ሙሉ አለም ተገኘ ወርቅና በአቶ ዳውድ ኤብሳ የሚመራው የኦሮሞ ነጻነት ግንባር ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹን ነው ተከታትለው የሰማችኋቸው። ጤና ይስትልኝ እንደምናም ሽታችኋል። የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። እንደምን አመሻችሁ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ የመድኃኒት ቁሳቁሶችን የጫኑ ሁለት አይሮፕላኖች ትላንት በሰሜን ኢትዮጵያ ጦርነት ውስጥ ወደምትገኘው የትግራይ ክልል መላኩን የዓለም ጤና ድርጅት አስታውቋል። ከሐምሌ ወዲህ ወደ ትግራይ እየተላከ የመጀመሪያው የህክምና አቅርቦት መሆኑ የተገለጸ ሲሆን አቅርቦቱ እንደ የወባ በሽታ መከላከያ፣ ባክቴሪያ ማጥፊያ እና የስኳር በሽታ መድኃኒቶች እንደሚገኙበት ተጠቅሷል። ለረጅም ጊዜ ሳይታከም የቆየ ከፍተኛ የምግብ እጥረት በሽታና ህመሞችን ለማ ለማከም የሚረዱ መሳሪያዎችም ቁሳቁሶች ውስጥ ተካተዋል። ይህ ጥሩ ዜና ነው ያሉት የዓለም ጤና ድርጅት ቃል አቀባይ ክርስቲያን ሊንድሜር የሕክምና ቁሳቁሶቹን እርዳታ ወደሚያስፈልጋቸው ሰዎች ለማድረስ ነዳጅ አለመኖሩ ግን አሁንም ችግር ሆኖ እንደቀጠለ ተናግረዋል። ከጥር 24 እስከ 29 በተካሄደው የክትባት ዘመቻ ክትባቶቹን የያዙትን ቀዝቃዛ ሳጥኖች ለማጓጓዝ እንስሳቶችን ተጠቅመናል። ይሄ ግን ዘላቂ የትራንስፖርት አገልግሎት አይደለም። ስለዚህ ቁሳቁሶችን ወደ የጤና ተቋማቱ ለማድረስ የነዳጅ እጥረቱ ጉዳይ በሀገር ውስጥ ባለስልጣናት እና በዓለም አቀፍ አጋሮች በኩል እንደሚፈታ ተስፋ እናደርጋለን ብለዋል። የዓለም ጤና ድርጅት 300 ቶን የሚመዝን የሕክምና ቁሳቁሶችና 335 ቶን የሚመዝን የመድኃኒት አቅርቦቶች ለማጓጓዝ እየጠበቁ መሆኑን የገለጸ ሲሆን ለዚህ 200 ሺ ሊትር የሚሆን ነዳጅ በየሳምንቱ እንደሚያስፈልግ የ ተባበሩት መንግስታት ድርጅት ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ በፊጂ በሚያደርጉት ጉብኝት ዩናይትድ ስቴትስ በሰለሞን ደሴቶች ላይ በድጋሚ ኤምባሲዋን ለመክፈት ያላትን እቅድ የሚያሳውቅ የድህረ ገጽ ስብሰባ እንደሚያካሂዱ ተገለጸ። በድህረ ገጽ አማካኝነት ከቀጠናው መሪዎች ጋር በሚደረገው ስብሰባ ላይ ባይደን የአየር ንብረት ለውጥ ችግር ኮቪድ-19 ወረርሽኝን መክታት የአደጋ ጊዜ እርዳታዎችና፣ በፓስፊክ ሀገራት ዲሞክራሲና አንድነት ሊሰፍን በሚችልባቸው ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ብሊንከን በዚህ ሳምንት መጀመሪያ ወደ አውስትራሊያ አቅንተው ዩናይትድ ስቴትስ፣ አውስትራሊያ ጃፓንና ህንድን ጨምሮ ከያዘው የኩዋድ አገራት መሪዎች ጋር ተገናኝተው የነበረ ሲሆን አርብ ዕለት ባወጡት የጋራ መግለጫ የህንድ ፓስፊክ አካባቢን ከማንኛውም ጫና ነጻ ለማድረግ የጋራ ትብብር እንደሚያደርጉ ቃል ገብተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። ራሽያ ዩክሬንን ልትወር ትችላለች የሚለው ስጋት እያየለ መሄዱን ተከትሎ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንና የራሽያው ፕሬዝዳንት ቭላድሚር ፑቲን ዛሬ የስልክ ውይይት ያደርጋሉ ተብሎ ይጠበቃል። ዋሽንግተን ራሽያ ምናልባት እረቡ ወረራውን ልትፈጽም ትችላለች የሚል የደህንነት መረጃ የደረሳት ሲሆን፣ በኪየቭ የሚገኘው የዩናይትድ ስቴትስ ኤምባሲ ሰራተኞቹን ማስወጣት መጀመሩ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው የጉዞ ማስጠንቀቂያ ሲሆን የራሽያ ሰራዊት እርምጃ ሊወስድ ይችላል የሚለው ፍራቻ እያየለ መምጣቱን ተከትሎ ሰዎች ወደ ዩክሬን እንዳይጓዙና በውስጡም ያሉት በአስቸኳይ እንዲወጡ አዟል። እንግሊዝ፣ ጀርመንና ኔዘርላንድም በተመሳሳይ ዜጎቻቸው በአስቸኳይ ከዩክሬን እንዲወጡ እያሳሰቡ መሆናቸውም ተገልጿል። እንደ አውሮፓውያን አቆጣጠር በመስከረም 2001 በዩናይትድ ስቴትስ በደረሰው የሽብር ጥቃት ተጎጂ የሆኑ ቤተሰቦች የካሳ ጥያቄን ተከትሎ የባይደን አስተዳደር በዩናይትድ ስቴትስ ታግዶ ከተቀመጠው የአፍጋኒስታን ማዕከላዊ ባንክ ተቀማጭ 7 ቢሊዮን ዶላር ላይ ግማሹን ለማስቀረት መወሰኑን ታሊባንና የሽብር ጥቃቱ ተጎጆች አውግዘዋል። ባለፈው ዓመት ነሐሴ ወር ላይ የታሊባን ቡድን ስልጣን ከተቆጣጠረ ወዲህ የምዕራብ ሀገራት በውጭ የተቀመ የሚቀመጡ እሴቶችን እሴቶችንና ዓለም አቀፍ እርዳታዎችን ማገዳቸውን ተከትሎ በሀገሪቱ የሚታየው ሰብአዊ ቀውስ ተባብሷል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አርብ ለት በፈረሙት ውሳኔ ከዚሁ በዩናይትድ ስቴትስ ታግዶ ከተቀመጠው ገንዘብ ግማሹ ለሀገሪቱ የሰብዊ እርዳታ እንዲውል የወሰኑ ሲሆን ቀሪው 35 ቢሊዮን ዶላር ደግሞ የዩናይትድ ስቴትስ ፍርድ ቤቶች እያዩቸው ለሚገኙት ታሊባን በ201 ላደረሰው ጥቃት የካሳ ጥያቄዎች እንዲውላዘዋል ውሳኔውን ተከትሎ የታሊባን ቃል አቀባይ መሐመድ ናኢም በትዊተር ገጻቸው ላይ ባሰፈሩት መልእክት ዩናይትድ ስቴትስ የአፍጋኒስታንን ሕዝብ ገንዘብ በመዝረፍ ያሳየችው በሞራልም በሰብአዊነትም የወረደ ተግባር ነው ብለዋል። የባይደን አስተዳደር 3.5 ቢሊዮን ዶላሩን በአፍጋኒስታን ለሚደረገው የሰብአዊ እርዳታ በምን መልኩ እንዲደርስ እንደሚያደርጉ እስካሁን በግልጽ አልተቀመጠም። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ ቅዳሜ መሰናዷችን ጋር መልካም ቆይታ ስመኝ ሸቆየን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 5 2014 ዓ ምት የምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ሩፌ ላይ እንዳሳየሁት የዩናይትድ ስቴትስ በተለይ እሱ ከቀዝቃዛው ጦርነት ካለቀ በኋላ የሚቀጥለው ትልቁ ኢቨንት የነበረው ሶማሊያ ነበር እና ሶማሊያ ከደረሰባቸው ሽንፈት በኋላ ቴሮሪዝምን መዋጋት ነበር ትልቁ ትናቸው እና እዛ ላይ ዋናው ተዋናይ የነበረው ኢትዮጵያ መንግስት በጋቤላ እልቂት ሲደረግ ይህንን ሁሉ ምክንያቱም የእነሱን ጉዳይ የሚያስፈጽም ስለነበረ በኢትዮጵያ ውስጥ የሚሰራ የፖለቲካ ግፍ፣ እስር፣ ስቃይ፣ እንግልት አሜሪካ ይህን ሁሉ ዝም ብሎ አለፈው። ኢትዮጵያ ሶማሊያ ከነበረው እስላማዊ መንግስት ከሌላም የጸረ ሽብር እንቅስቃሴው አሜሪካ ለማስደሰት ወይም አሜሪካ ለማገዝ ሳይሆን በመጀመሪያው ስጋት የነበረ ለእኛ ነው። በቀጠና ያለ ነው እኛ ነን። ጎረቤት እኛ ነን። ስንት ማይል አቋርጦ አሜሪካ ከመንካቱ በፊት ሚነካን እኛ ነው። ጸጥታችንና ሰላማችን ለማስጠበቅ እርምጃ መውሰድ ነበረብን። ከኛ ጋር ተመሳሳይ ጥቅም ካላቸው ሀገራት አብረው መስራት የቀጠናው ሰላምና ጸጥታ አረጋጊ አካል ተደርጎ መታየት ኢትዮጵያም ትልቅ ስም ካተረፈችባቸው ከምትኮራባቸው ነገሮች አንዱ ነው። ዩናይትድ ስቴትስ ኢትዮጵያን አስመልክቶ ትከትለዋለች የሚባለው የውጭ ፖሊሲን ትኩረት በማድረግ ከተካሄደ ክርክር ላይ የተቀነጨበ የተሳታፊዎች ድምፅ ነው። በሁለተኛው አጋማሽ ዝግጅታችን ሙሉ ይቀርባል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤኒውስ ዳት ካም፣ እንዲሁም ደግሞ አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወደያዝንላችሁ የመጀመሪያ ጉዳይን ሻገር ኢትዮጵያ ውስጥ አገራዊ መግባባትን ለመፍጠር አገራዊ ምክክር ያስፈልጋል የሚለው ሐሳብ አሁን አሁን ከምንጊዜውም ይልቅ እየገፋ መምጣቱ በተለያዩ አጋጣሚዎች ይስተዋላል። ተፎካካሪ ፓርቲዎች፣ የሲቪል ማኅበራት፣ መንግሥት፣ ምሁራንና ሌሎች አካላት የሀገራዊ ምክክርን አስፈላጊነት ያወሳሉ። በተለይም በመንግሥት በኩል ይህንኑ ተግባራዊ ለማድረግ አንድ ኮሚሽን ለማቋቋም አዋጅ ወጥቶ ኮሚሽነሮችን ለመሰየምም በሂደት ላይ ይገኛል። አስራ አንድ ኮሚሽነሮችን ለመሾም የአርባ ሁለት እጩዎችን ስም ዝርዝር ይፋ አድርገዋል። ተፎካካሪ ፓርቲዎች እስከ ዛሬ ባለው ሂደት ያላቸው አቋም ወይም ማስተያየት ምን ይመስላል? መለስካችኋማ ዝርዝር አለው። ከአራት ዓመታት ወዲህ በኢትዮጵያ ፖለቲካዊ ህዋ ላይ አዲስ ለውጥ መጥቶ የተለያዩ አሳዛኝም አስደሳችም ድርጊቶችና ክንውኖች ሲታዩ ቆይተዋል። በተለይ የለውጡን መጠናከር ወይም አቅጣጫ መያዝ ተከትሎ ሚናዎች ወይም ጎራዎች መለየት ጀመሩ። በዚያው መጠን ልዩነቶች እየጠነከሩ እየመረሩ እየከረሩ ይከሰቱ ያዙ። የብሔራዊ መግባባት ጥያቄም በብርቱ መነሳት የጀምረው ከዚህ ጊዜ ጀምሮ እንደነበረ ብዙዎቹ የሚያስታውሱት ነው። በጠቅላይ ሚኒስትሩ ጽፈት ቤት አማካይነት አዲስ በተፈጠረው የፖለቲካ ፓርቲዎች የጋራ ምክር ቤት አማካይነት ከዚሁ ርዕሰ ጉዳይ ጋር በጥብቅ በተያያዙ ርዕሰ ጉዳዮች ዙሪያም ውይይቶች ተደርገዋል፣ የጥናት ጽሑፎችም ቀርበዋል። እነዚህ መድረኮች ለተባለው ብሔራዊ መግባባት ምን ትርፍ አስገኝተዋል ለሚለው ጥያቄ በቂ ምላሽ ለመስጠት ራሱ ጥናት የሚፈልግ ጉዳይ ነው። ግን ወደ ብሔራዊ መግባባት ለመድረስ ምን ያህል ሩቅ መንገድ እንዳለ ከእነዚህ መድረኮች በኋላ ሀገሪቱ ያጋጠማት ፈተና እንደ ማስረጃ ሳይሆን አይቀርም። ሀገራዊ መግባባት መሠረታዊ ለሆኑ ሀገራዊ የፖለቲካ ጥያቄዎች መፍትሄ ስለመሆኑ ከየትም ወገን ወይንም ጎራ ክርክር ያለ አይመስልም። ክርክሩ ዛሬም ቢሆን ያለው ይህን መግባባት ለመፍጠር ምክክሩ፣ ውይይቱ፣ ክርክሩ በማንና እንዴት ይመራ በሚሉ ጥያቄ ላይ ይመስላል። መንግሥት የብሔራዊ ምክክሩን የሚመራ አካል ለማቋቋም አዋጅ አውጆ እጩዎቹን በተለያየ የተሳትፎ መድረኮች አማካኝነት መልምሎ የመጨረሻዎቹን 11 ኮሚሽነሮች ለመሾም 42 የመጨረሻ እጩዎችን ስም ዝርዝር በቅርቡ ይፋ አድርጓል። ቪኦኤ በዚህ ረገድ መንግሥት እስከዛሬ ባከናወነው ሥራና በሂደቱ ላይ ያላቸውን አስተያየት እንዲሰጡት ከጠየቃቸው ፓርቲዎች መካከል አንዱ የኦሮሞ ፌዴራሊስት ኮንግሬስ ነው። የፓርቲው መሪ ፕሮፌሰር መረራ ጉድና ብሔራዊ መግባባትን ለሀገሪቱ ፖለቲካዊ ችግሮች መፍትሄ እንዳንድ ቁልፍ ጉዳይ ቆጥሮ ፓርቲያቸው ለረዥም ዓመታት ሲጠይቅ እንደነበረ አስታውሰዋል። ይሁንና ገዢው ፓርቲ ብልጽግና በተለያዩ ምክንያቶች ወደዚያ ለመሄድ እንዳልፈለገ ይከሳሉ። ያ ባለመሆኑም አሁን አገሪቱ ካለችበት ችግር እንደገባች ይናገሩና የተባለው ኮሚሽን ወይንም ሌላ አካል መቋቋም አለበት ባሉት መንገድ ላይ ትንታኔ ይሰጣሉ። እኛ ስንጠይቅ የነበረውና መንግስት በመጨረሻው ለምናልባት እንግዲህ ለህዝብ ግነት ስራ ብሎ ያወጣው አንድ አይደለም ወይ? የፍረንጁ ዓለም የሚለው ሰድ ፓርቲ ሶስተኛ ወገን አደራዳሪ ሆኖ አገናኝ ሆኖ ነገሮችን የሚያስተባብርበት ሁኔታ መፍጠር አልተፈለገም ወይ? ደግሞ በኢትዮጵያ ባይል በብዙ ኢትዮጵያ ማህበረሰቦች ባህል ሽምግልና የሚባለው ምን የሚባለው ሁለቱ ወገኖች ናቸው። ሂደቱንም ምኑንም አዋቶ ሁለቱም ወገኖች የሚሰይሙት እንጂ አንድ ወገን ብቻውን በራሱ ፍላጎት አንጻር እና በራሱ ድግም አንጻር የሚፈልጋቸውን ሰዎች ተቁሞ የሚፈልጋቸውን ሰዎች ሾሞ የሚገድ አይደለም። ዶክተር አብዱል ቃድር አደም የነጻነትና እኩነት ፓርቲ ፕሬዚዳንት ናቸው። አሁን በስራ ላይ ያለው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢም ናቸው። ዶክተር አብዱል ቃድር በኮሚሽኑ አመራረጥና አስተያየም ላይ ቅሬታ ያላቸው አይመስልም። ይሁንና ጉዳዩን የሚከታተሉት ከስጋት ጋር እንደሆነ አይሸሽጉም። ስራው አሁን የደረሰበት በመድረሱ ደስተኞች ነን፣ ግን ከስጋት ጋር ሂደቱን እያየ ነው ያለ ነው። ስጋቱ የሚመጣው የመንግስት እና የገዢው ፓርቲ እጅ በሂደቱ ውስጥ ገብቶ በኮሚሽነሮች መረጣም ይሁን በቀጣይ ወደ ዋናው ምክክር ሲገባ አጀንዳም ላይ በአጀንዳ መረጥ አጠቃላይ ሂደቱ ላይ ነጻና ገለልተኛ የሆነ ተቋም እንዲፈጠር ነው የሁላችንም የሕዝቡም ጥያቄ ከዚህ ጋር ተደራራቢ የሚሆን ነገር እንዳይሰራ ምንችለውን ያክል ሂደቱ አሳታፊን እንዲሆን ላለፉት ሁለት ዓመት ስናደርገው የነበረ እንቅስቃሴ ነው። አሁንም ሂደት ውስጥ እንደ ፓርቲ በራሳችንም ከሌሎች የፖለቲካ ፓርቲዎች ጋር መሆንን በዚህ በጋራ ምክር ቤቱም አብረን እየሰራን ነው ያለ ነው። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ የሱፍ ኢብራሂም የተለየ አስተያየት አላቸው። የኮሚሽኑ ምስረታ የተጣደፈ ነው። አስቀድሞ በጉዳዩ ላይ በቂ የሆነ ውይይት በማኅበረሰቡ በተለያዩ መድረኮች መከናወንና ተመሳሳይ አቋምና ንቃት ላይ መደረስ አለበት ባይ ናቸው። አገሪቱ እስካለንበት ዘመን ድረስ ያለፈችበት መንገድና ችግሩ እጅግ ከባድ እንደሆነ የሚገልጹት አቶ ዩሱፍ የመውጫ መንገዱን ማግኘትም ከባድ ነውና ከዚህ የተቀራረበ ዝግጅት አስቀድሞ መጠናቀቅ ይኖርበታል ይላሉ። እንደ ይህን ጉዳይ እንዴት መሆን አለበት የሚለው ከድሮን ጀምሮ በሰለጠነ ድርድር ከችግር መውጣት አለብን የሚል ጥቅል አቋም አለ። የራሳችንም በየሰብጀክት ማተሩ ጉዳዮች ከተነሱ ለኢትዮጵያም ለአማራውም ህዝብ እንደ ህዝብ ሊያገለግሉ የሚችሉ ፕሮፖዛሎች አሉ በሰነድ ጭምር። ግን ያ ያው የመደራደሪያ ፓኬጅ ነው የእኛ እይታ መሀል መንገድ ላይ ፍትሐ አማካይ ላይ ሊያደርሰን ይችላል የሚል እይታ ነው ያለው የእኛ ፓኬጅ ነው። ሌላውም የራሱን ድርሻ ይዞ ይመጣና መሀል ላይ እንገናኛለን። አሁን ከሰዎች መረጣ ከኮሚሽን ማቋቋም በፊት ያለው ፕሮሲጀር እና ፕሮሰስም ላይ የተወሰነ ኮንሰንሰስ መኖር መቻል አለበት። ድምፀቱም ከፍ ማለት አለበት። የችግሩን ግዝፈት የሚመጥን ዝግጅትና ይሁንታ፣ ብሮደር የሆነ ይሁንታ እየታየ አይደለም። እሱ ነው አሁን አንዱ ችግር። በዋናነት አሁን ጦርነት ላይ ነው ያለ ነው። በብዙ አቅጣጫ ማህበረሰቦች በማነታቸው በእምነታቸው እየተለዩ ጥቃት እየተከፈተባቸው ነው። በአፋር በአማራ በኩል ከትግራይ ኃይሎች ጋር ውግ ያለ አክቲቭ ነው ጦርነቱ። ድንበር ግጭቱ አለ፣ የኢኮኖሚ ጥያቄው አለ፣ የናሬቲቭ ሾዎች አሉ፣ በርካታ ተያያዥ ጉዳዮች አሉ። በትግራይ በኩል ያለው ኃይል ራሱ ተወክሎ መምጣት ይኖርበታል። በዚህ ከኃይል ነው አይደለም የሚለው ሪዞሉሽን ያስፈልገዋል። ስለዚህ የመጀመሪያው ጉዳይ ጦርነትንና ድርድርን አብሮ ማስኬድ አይቻልም። ስለዚህ ሁሉንም አሳታፊ የማያገል ኦል ኢንክሉሲቭ ዳያሎግ ያስፈልጋል ስንል በሁሉም ኮርነር ላይ ያለውንና ኦል ኢንተረስት ግሩፕ በሆነ መንገድ የሚሳተፉበት መድረክ መሆን አለበት። መንግስት በተነሳሽነትም ይሁን እንደ ግዴታውና እንደ ኃላፊነቱም ወስዶት ሀገራዊ ምክክሩን ተግባራዊ ለማድረግ እስከ ዛሬ ባከናወናቸው ተግባራት እንደ አንድ ተፎካካሪ ፓርቲ የራሱን አስተዋጽኦ እያበረከተ እዚህ ደርሰዋል ያሉት ደግሞ የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ የቲዩ ካቢኔ አባል እና የሕዝብ ግንኙነቱ ባልደረባ ዶክተር ሙሉ ዓለም ተገኘ ወርቅ ናቸው። በእርሳቸው አባባል የእስከ ዛሬው ሂደት ብዙ ጉድለቶች ያሉበት ነበረ። አዋጁን በማውጣት ሂደት ላይ ያየናቸው ግድፈቶች ነበሩ። አንደኛ ጊዜና ሁኔታዎችን ያልጠበቀ ነበር ረቂቅ አዋጁ የወጣው። ሁለተኛ አስተያየቶች እንዲሰጡ፣ ዜጎች እንዲካፈሉ፣ አስተያየት የሚሰጡበት እድልን ማመቻቸት ጀምሮ የባለሙያ ሀሳቦችን ለመቀበል የተሄደበት መንገድ በጣም ችኮላ የተሞላው እና ረጋ ተብሎ በሰከነ መንፈስ የተሰራ አልነበረም። ያንንም ለመተቸት ሞክረናል፣ ያሉ ሀሳቦችንም አቅርበናል። ከዛም ቀጥሎም ደግሞ በተለይ የኮሚሽነሮች ጥቆማም ለመጀመሪያ ጊዜ የተሰጠው ሰዓት በጣም አጭር ሆኖ እስከ ጥር ስድስት ተብሎ የነበረው ላይ በዛም ደብዳቤ ጽፈን መራዘም እንዳለበት ጥሪ አቅርበን ከዛም ተራዝሟል። ከሁሉም ከነዚህም ሂደቶች ደግሞ ከሁሉም ግን ትልቅ ክስተት አለ ብለን የምናስበው በተለይ የመንግስት ሚዲያዎች ለጉዳዩ የሰጡት በጣም ዳተኝነት እና አነስተኛ አትኩሮት ሀገራዊ ምክክሩ በሚገባው ልክ አትኩሮት ሰጥቶት መሰራት እያለበት፣ ግን ያለነው ዳተኝነት እንዳይጎዳው በጣም እንፈራለን። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ፓርቲያቸው በኢትዮጵያ ፖለቲካ በሰላማዊ መንገድ ለመሳተፍ ጥረት እያደረገ ቢቆይም እድሉ ጠቦበታል ይላሉ። ከመሪው ጀምሮ ብዙ አባላቱ በስር ላይ መሆናቸውንም ገልጸው እስካሁን ባለው ሀገራዊ ምክክሩን ለመተግበር ስለተደረገው እንቅስቃሴ የምናውቀው ብዙ ነገር የለም ቢሉም የሀገሪቱን ህልውና ለማስቀጠል የፖለቲካ ውይይት እንደሚያስፈልግ ድርጅታቸው እንደሚያምን ተናግረዋል። የኦሮሞ ነፃነት ግንባር በተለያዩ ጊዜ ለዚህ እምፓየር አገር ለማድረግ ኢትዮጵያ እምፓየር አገር ለማድረግ የተለያየ የትግል ስልቶችን ነድፎ ትንቀሳቀስ ነበረ። አሁን ያለው በሰላማዊ ትግሉ ለሀገርቿ ልዕልና እና እሉናን ለማስቀጠል የፖለቲካ ውይይት ወይ ደግሞ ፖለቲካል ዲያሎግ ያስፈልጋል ብሎ ከዚህ በፊት ሲያወጣና ጥሪ ሲያደርግ ነበረ። የአሁኑን ምክክሩን ምን እንደሆነ መሰረቱ ምን እንደሆነ ምን ላይ እንደምመካከር እና ምን ላይ እንደሆነ ድርጅት የምናውቀው ነገር ምንም የለም። የእኛም አቋም እናውቀው አቋማችን ልንገንጽ እንችላለን። የምናውቀው ነገር ስላልሆነ መግለጽ በጥልቀትም እውቀቱን በተባለው ምክክር ላይ የምናውቀው ነገር ስለሌለ የምለው ነገር የለኝም። ፓርቲዎቹ በጩ ኮሚሽነሮች ማንነትና ብቃትም የተለያዩ ጥያቄዎችና አስተያየቶች አሏቸው። የኦፌኮ መሪ ፕሮፌሰር መረራ ጉድና በኮሚሽነሮቹ ብቃትና ማንነት እንዲሁም በኮሚሽኑ አጠቃላይ ገለልተኝነት ፓርቲያቸው ያለውን አቋም በዝርዝር አስረድተዋል። በተለይም ሁለት መሰረታዊ ጉዳዮችን የያዘ ደብዳቤ ለጠቅላይ ሚኒስትሩም አችሉበት ብለን ጽፈናል። ፓርላማው ጽፈናል። አንደኛውና ዋና ጉዳይ ይህ ተቋም ገለልተኛ ይሆናል ወይ ነው። ላይስ ሙላ ነው ገለልተኛ ሁሉንም ወገኖች መስማት የሚችል ማደራደር የሚችል ማነጋገር የሚችል ነው ወይ የሚል አለ። ሌላው ደግሞ ያንን መሰረታዊ ጉዳይ መፍታት መቻል አለበት። ሌላው ደግሞ እነማን ናቸው ተሳታፊዎቹስ? ሁሉን አቀፍ ነው ወይ ነው ወይስ ይህ አራት ኪሎ መሄድ የሚችሉትን ብቻ ነው የሚያስተናግደው የሚለው ላይ ጽፈን ሰጥተናል። እስካሁን ድረስ መልስ አልተሰጠንም። እኛ ባለን ግምገማ የኢትዮጵያ ፖለቲካ ከታሪክ ከታሪካችን የመጣው ጣጣሚውን አሁን ኢትዮጵያ የደረሰችበትን አጠቃላይ የፖለቲካ ቀውስ መፍታት የሚችል ቁመና ላይ ይሆናል የምል እምነት የለንም። በአንድ ወገን የተዘጋጀ በአንድ ወገን የተጋገረ እንጀራ ነው። ለመብላት የሚፈልጉ የማይፈልጉ ከመጡ ምንድን ነው የሚደረገው? ስለዚህ የምሉትን መሰረታዊ ጥያቄዎችን ስለማይመልስ እኛ አሁንም ቢሆን ለጠቅላይ ሚኒስትሩም ጽፈናል፣ ለፓርላማውም ጽፈናል። እየጠበቅን ነው እንዲያስተካክሉ ጠይቀ የዜማው ዶክተር ሙሉ አለም ይህ ኮሚሽን በሁሉም ወገን ቅቡልነት ኖሮት ስራውን እንዲጀምር የፓርቲያቸው ብርቱ አቋም እንደሆነ ነው የሚናገሩት። ይህም በተሟላ መልኩ ለህዝቡ ለማሳየት ግን አሁንም ብዙ ጉለቶች ይስተዋላሉ። በኢዜማ አቋም የምናስበው ሀገራዊ መግባባት፣ ሀገራዊ ምክክር ተደርጎ ብሔራዊ መግባባት እንዲያመጣልን ነው የምናስበው። ዓላማው እሱ ይህን ግብ ማሳካት የሚቻለው ይህን ግብ ማሳካት የሚቻለው በተለይ ገለልተኛ ነትን ስናሳይ ገና ካሁኑ ገለልተኛ ነው የሚሰራው ተቋም ኮሚሽነሮች መርዳ እየሰራ ያለው ተቋም በገለልተኛ ሆኖ በንጹህ እየሰራው ነው ሚ እንድናምን፣ እያንዳንዱ ሂደቶች ግልጽ ሊሆኑ ይገባል። ከዛ ቅቡልነት ማምጣት የሚቻለው ይህንን ሂደት መሄድ ሲቻል። አሁን አርባ ሁለት ሰዎች ተመርጠዋል። ለምሳሌ እነዚህ አርባ ሁለት ሰዎች አርባ ሦስተኛ ከወጣው ሰው በምን ተለይተው ነው ያለፉት? ምንድን ነው ጃሜ ከተቀመጡ ክራይቴሪያዎች በዘለለ ሌላ ተወካዮች ምክር ቤት አፈ ጉባኤ ጽህፈት ቤት በቅርቡ የወጣውን የአርባ ሁለቱ እጩ ኮሚሽነሮች ዝርዝር በተመለከተ የአብን ምክትል ሊቀመንበር አቶ ዮሱፍ ፓርቲያቸው በአጭር ጊዜ ውስጥ እንደሚናገርበት አስታውሰው በዚህ ረገድ ጥንቃቄና የበለጠ ዝርዝር ስራ እንዲሁም ሁኔታዎችን ማደላደል እንደሚያስፈልግ ያስረዳሉ። አሁን በማህበረሰብ እርቅ ልምድ ኢምፔሪክል የሆነ ተጨባጭ የሆነ ልምድ አላቸው። የሌላ ሀገር እንደዚሁ ክራይሲስ ማኔጅመንት ላይ እየሰሩ ምናምን፣ አሁን አንዳንዱን ፕሮፋይል ስታይ ሾርት ሊስት የተደረጉት ላይ እኔ በግለሰብ ደረጃ አሁን ለማወዳደር አለም ስፔሲፊክ ሊስቱ ላይ ገና በእያንዳንዱ ላይ የምንለው ነገር ይኖራል። እንደ ድርጅት ግን በሌላ ፊልድ የሆነ የትምህርት ማዕረግ ስላለ ወይም በስልጣን ቦታ ቆይተ ከሆነ ምናምን እሱ አይደለም ማተር የሚያደርገው ይሄ በጣም ብሮደር የሆነ ሀይ ስቴክ ማተር ነው፣ እና አለም አቀፍ ተሞክሮዎችን ኢንቴግሪቲን ዲሲፕሊንን ለሀገር አንድነትና ለህዝቦች እኩልነት፣ ለማህበረሰብ መስተጋብር፣ ለሀገር ቀጣይነት፣ ለህዝብ ጥቅም አጠቃላይ እንደዚህ ፓትሪዮቲክ የሆነና አቅምም ያላቸው ሰዎች መምጣት መቻል አለባት። የዛ የኖሚኔሽኑ አግባብ ትንሽ ከዴሊብሬሽን በኋላ በተወሰኑ ቀጠናዎች ላይ ስቴጅ አድርገን ቢሆን ይሻላል እና ታይሙንም ኮ ስቺን አደርጋለሁኝ የጦርነት አክቲቭ በሆነበት ሁኔታ በኋላ ደግሞ አልተወከልንም የለንበትም የሚሉ ድምጾች ይመጣሉ የሚል ፍርሀት ስላለ ነው። ይህም ደግሞ አሁን ሰርፌስ እያደረገ ነው፣ በሆነ መንገድ። ዶክተር አብዱል ቃድር የነጻነትና እኩልነት ፓርቲ ፕሬዚዳንትም እንደሚያብራሩት የኮሚሽኑ ገለልተኝነት ለድርድር የሚቀርብ አይደለም። ዶክተር አብዱልቃድር አጥቀው የሚናገሩት ግን ሁሉም ወገን ይህንን በማረጋገጥ ረገድ የየራሱን ድርሻ በብቃት እንዲወጣ ይመስላል። ይሄ ስጋት ኢትዮጵያ ውስጥ የተለመደ ነው። በተለይ ገዢ ኃይሎች ፍላጎታቸውን በምርጫም በሌሎች የፖለቲካ ሂደቶች ውስጥ የማስረጽ ወይም ደግሞ በቸውን ፖለቲካል ሊቨሬጅ ተጠቅሞ ማኒፑሌት የማድረግ ካልቸር ስላለን ሂደቱ ላይ ተሳትፈን እንደዚህ አይነት ኢንተርቬንሽን እንዳይኖር የማድረግ የሁላችንም ኃላፊነት ነው። ከዚህ የመነጨ ነው ስጋቱ። ከዛ በተረፈ ግን ለኢትዮጵያ ሀገራዊ ምክክር ያስፈልጋል የሚለው ላይ ኦልሞስት ሁሉም ማለት ይቻላል በተለይ የፖለቲካ ፓርቲዎች ትላንት ለምሳሌ ስብሰባ ነበረን። ሂደቱን እንደምንደግፍ ግን ገዢው ፓርቲ እና መንግስት ሂደቱን ለሁላችንም እኩል አሳታፊ እና የማንም የፖለቲካ ፓርቲ ኢንተረስት ብቻ የአንድ የፖለቲካ ፓርቲ ኢንተረስት ብቻ መጠቀሚያ እንዳይሆን እየተመካከልን፣ እስካሁን ባለው ሂደት ከአዋጅ ረቂቅ አዋጅ ጊዜ ጀምሮ አሁን የደረስንበት የኮሚሽነሮች መልመላ ቀጣይ ደግሞ በአጀንዳውና በውይይት ሂደቱም ላይ ከትክክለኛ አሰራር የመውጣት ዝንባሌ ካየን እያረቅን እያስተካከልን ትክክለኛ ሀገራዊ መግባባት ኢትዮጵያ ውስጥ እንዲፈጠን ነው ፍላጎታችን። መንግስት፣ የሲቪክ ማህበራት፣ ምሁራን እና ሌሎችም አካላት በተነሱ ጥያቄዎችና በአጠቃላይ በቀረበው ርዕሰ ጉዳይ ላይ የተለያዩ አስተያየቶችና አቋሞች ሊኖራቸው ይችላል። መንግሥት እስከ ዛሬ በሚያወጣቸው ይፋ መግለጫዎች በሀገራዊ ምክክሩ የሚነሱ ጉዳዮች ለዘላቂ ሀገረ መንግስታዊ ግንባታ እንቅፋት የሆኑ ችግሮች የትኞቹ ናቸው? እነዚህን እንቅፋቶችስ እንዴት ማለፍ እንችላለን? በሚል የሚደረግ ምክክር እንጂ በወቅታዊ ችግሮች ላይ ከየትኛውም አካል ጋር ለመደራደር አይደለም ይላል። ከዚህ በተረፈም በአሸባሪነት ከተፈረጁት አካላት ማለትም ከህወሓትና ከኦነግ ሸኔ ጋር ምንም አይነት ድርድር አላደርግም ሲልም በተደጋጋሚ ይናገራል። ዛሬ እንኳን ቪኦኤ ያናገራቸው ተፎካካሪ ፓርቲዎች ብዙዎቹ የምክክር መድረኮቹ ሁሉን የሚያቅፉ እንዲሆኑ የሚመክሩ ናቸው። በተለይ የኦፌኮ መሪ ብረት ያነገቡ አካላት በአሸባሪነት የተፈረጁትን ጨምሮ ሁሉም መካተት እንዳለባቸው የፓርቲያቸውን አቋም አሳውቀዋል። ወደ ሀገራዊ ምክክሩ ከመገባቱ በፊት መፈታት ያለበት ቋጠሮ ይሆን? መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ 19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 5 2014 የምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። መለስካቸውን ለቀደመው መሰናዱ እናመሰግናለን። አሁን ወደ ቀጣዩ ዝግጅት ከማለፋችን በፊት በሙዚቃ አረፍ እንበል። ለምሽቱ የመረጥንላችሁ ሙዚቃ አቀንቃኝ ሚኪያ ባህሉ ናት። ከደረሰ ድንቅ ሙዚቃዎቹ አንዱ በመቀጠል የምንሰማው ይድረስ ለማስብህ ወይንም ደግሞ ህልሜ የተሰኘው ሙዚቃ ነው። አሜሪካ ድምፅ የቅዳሜ ምሽት ዝግጅቶቻችን መደመጣቸውን ይቀጥላሉ። በነገራችን ላይ አድማጮቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ወይንም ደግሞ በፌስቡክ ገጻችን ላይ አት ቪኦኤ አምሃሪክ ላይም እንደመጣለን። አሁን ወደ ዕለቱ ቀጣይ ጉዳይ እንሻገር። ተከታዩ ዝግጅት ዩናይትድ ስቴትስ ኢትዮጵያን አስመልክቶ ትከትለዋለች የሚባለው የውጭ ፖሊሲ የምሽቱ ክርክር ትኩረት ነው። በዚህ ዙሪያ ሦስት እንግዶችን ጋብዘናል። እንግዶቹን ያወያያቸው አሉላ ከበደ ሲሆን፣ ክፍል አንዱን ባለፈው ሳምንት እሁድ በራዲዮ መጽሔት ዝግጅታችን አስደምጠናችሁ ነበረ። ተከታዩ ክፍል በመቀጠል ይሰማል። አራት ምሰሶዎች አሉት አጠቃላይ ግቡ በደፈናው ሲታይ በውጭ ጉዳይ መሥሪያ ቤቱ አማካኝነት የሚመራው የዩናይት ስቴትስ የውጭ ፖሊሲ የአሜሪካንና የአሜሪካውያንን ደህንነት ማስጠበቅ ዲሞክራሲን ማራመድ የሰብአዊ መብት ከብሪታን ማረጋገጥና እነኚህን ግቦች እውን ለማድረግ በውጭ አገራትና በአገር ውስጥ የተሰማሩ የዩናይት ስቴትስ ዲፕሎማቶችን ባለሥልጣናትንና ሌሎች ባለሙያዎችን መደገፍ የሚለውን ጨምሮ ሌሎች ተጨማሪ ዓለም አቀፍ ጥቅሞችና ፍላጎቶችን ማስጠበቅ ይላል። በጽሑፍ የሰፈረው የዩናይትድ ስቴትስ ፖሊሲ ግብ በዓለም ዙሪያ ሰላምንና የተፈጥሮ አካባቢ ጥበቃን ማረጋገጥ፣ በአገሮች መካከል የኃይል ሚዛንን መጠበቅ፣ ዓለም አቀፍ ችግሮችን ለመፍታት ከአጋር አገሮች ጋር ተባብሮ መሥራት፣ የዲሞክራሲን እሴቶችና የሰብአዊ መብት ከበሬታን ማረጋገጥ። ዘርዘር ያለ ቁመናው ደግሞ ረቀቅ ያሉ ዓላማዎችን ያስቀምጣል። ደህንነትን ማረጋገጥ ብልጽግናና የተሻለ ዓለም ምስረታ የሚሉትም እንደ ውጭ ፖሊሲው ማማዎች ተደርገው ይታያሉ። እነኚህን ፖሊሲዎች ተፈጻሚ ለማድረግ የተለያዩ የዩናይትድ ስቴትስ አስተዳደሮች በተግባር የሚከተሏቸው መንገዶችም ምዘናውን ተጨባጭ ለማድረግ ያግዙ ይሆናል። እዚህ ውስጥ ነው እንግዲህ ዩናይት ስቴትስ ኢትዮጵያን አስመልክታ በተለይም በአሁኑ ወቅት በኢትዮጵያ ካለው ሁኔታ አንጻር እያራመደች ነው የሚባለውን ፖሊሲ በእርግጥ የምትከተለው ይሁን ትከተላለች የሚባለውን ለማዛመድ መሞከር የሚታመነው የእንግዶቻችንን የየግል እይታዎች የሚመለከተውን ቅንብር ሁለተኛ ክፍል በውይይትና በክርክሩ የሚያነሷቸውን ፍሬ ነገሮች ለማዛመድ እንዲረዱም እንግዶቻችን ራሳቸውን የሚያስተዋውቁበትን በማስቀደም እንንደርደር። ነጋሽ አብዱራህማን እባላለው እዚሁ ኒውዮርክ ከተማ ነው የምኖረው። የተማርኩት ኮሎምቢያ ዩኒቨርሲቲ ነው። የተለያየ ባክግራውንድ ነው ያለኝ። ብዙ እድሜን የሰራሁት በቴክኖሎጂ፣ በቅርብ ጊዜ ደግሞ ፊልም ስራ ላይ ታሰማርቻለሁ። ግን በአብዛኛው አሜሪካ ሀገር በኖርኩበት ጊዜ የኢትዮጵያ ጉዳይ አሳስቦኝ በተለያየ መንገድ ስሳተፍ የቆየው ሰው ነኝ። በቅርብ የጻፍኩት በዛ ላይ የተመሰረተ ነው። አመሰግናለሁ። አቶ ገብርኤል አመሰግናለሁ አሉላ ገብርኤል ንጋቱ ይባላል። አሁኑ ሰዓት ዋሽንግተን ዲሲ ነው የምኖረው። ላለፉት ሀያ አንድ አመታት ያህል አፍሪካ ውስጥ ነው የኖርኩት። በአፍሪካ ልማት ባንክ የባንኩ ዳይሬክተር ጀነራል ነበርኩኝ እና ለምስራቅ አፍሪካ አስራ አራት ሀገሮች ኦቨርስ ተዳድር ነበረ። በዚ ስራ ያው የዲቨሎፕመንት የልማት ባንኪንግ የሚባለው ኤሪያ ነው ስራሁት። ያንን ጨርሼ ከመጣ በኋላ በአሁኑ ሰዓት በግማሽ ጊዜ የዓለም ባንክ ውስጥ አማካሪ ሆኜ እሰራለሁ። በግማሹ ጊዜ ደግሞ አትላንቲክ ካውንስል የሚባል ቲንክ ታንክ የአስተሳሰብ ማዕከል፣ እዛ ውስጥ ሲኒየር ፌሎ ሆኜ እሰራለሁ። አመሰግናለሁ። አመሰግናለሁ አቶ ገብርኤል። አቶ አዲስ አለም፣ አመሰግናለሁ። አዲስ አለም እባላለሁኝ። ያው ከአዲስ ዩኒቨርሲቲ ነው በአለም አቀፍ ህግ ግራጁዌት ያደረኩት። ከዛ በኋላ የኢትዮጵያ በአፍሪካ ህብረት እና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልዕክተኛ ጽህፈት ቤት የህግና የኢኮኖሚ ጉዳዮች ባለሙያ ሆኜ ነበር ስራ የነበረው። እስከ ቅርብ ጊዜ ድረስ በሚገኘው የኢትዮጵያ ቋሚ መልዕክተኛ ጽህፈት ቤት የተባበሩት መንግስታት የሚከታተል የህግና የኢኮኖሚ ጉዳዮች አማካሪ ሆኜ ሰራ ነበር። አሁን ባለው ሁኔታ ያው እየደረሰ ያለውን ግምት ውስጥ ማስገባት በአክቲቪዝሙ ስራ እየተንቀሳቀስኩኝ ነው። አቶ ገብርኤል በጽሁፉ የዩናይት ስቴትስን ፖሊሲ ከዩናይት ስቴትስ ጥቅም አንጻር ለምሳሌ ምን ያህል በጸረ ሽብር ዘመቻው ያላትን ፍላጎት እንደሚመዝን ሰው፣ እንዲሁም ቀደም ብለው የጠቃቀሷቸውን የኢትዮጵያን መንግስት ተመለከቱበት ካሉት ጋር እስኪ ያዛምዱልን። ለመሆኑ በምን መልኩ ነው? የአሁኑ ከቀደመው ስርዓት ለዩናይት ስቴትስ የማይበጅ እንደ ልብ የማይሆን ሊሆን ይችላል ተብሎ እንዲታሰብ ምክንያት ሆነዋል የሚሉት እንደ አንድ መንግስት ለሀገሩ ጥቅም የቆመ የራሱን ጥቅም የሚያስከብር ሊሆን ይችላል። ነገር ግን ይህ እንዴት ነው ከዩናይት ስቴትስ ዘላቂ ጥቅም አንጻር በጥርጣሬ እንዲታይ ሊያደርገው ይችላል የሚያስብለው? እንዴትስ ነው የሚመዘነው? የዩናይት ስቴትስን ጥቅም የቀደመው ስርዓት ማስጠበቁና የአሁኑ ያለ ማስጠበቁ። ጽሁፌ ላይ እንዳሳየሁት የዩናይትድ ስቴትስ በተለይ ሶማሊያ ከደረሰባቸው ከቀዝቃዛው ጦርነት ካለቀ በኋላ የሚቀጥለው ትልቁ ኢቨንት የነበረው ሶማሊያ ነበር እና ሶማሊያ ከደረሰባቸው ሽንፈት በኋላ ቴሮሪዝምን መዋጋት ነበር ትልቁ ስራቸው እና እዛ ላይ ዋናው ተዋናኝ የነበረው ኢትዮጵያ መንግስት ነው። ሞቃዲሾ ግባ ሲባል የኢትዮጵያን ወታደር አሰልፎ ኢስላሚክ ኮርትን ለማጥቃት ሞቃዲሾ ድረስ የገባ ነው። በደቡብ ሱዳን ነት፣ በኤርትራ ላይ ነት እና የዛኮ ቀጠና ፒስ ኪፒንግ የኢትዮጵያ ወታደር የሌለበት አብዬ ብትሄድ፣ ሩዋንዳ ብትሄድ፣ ሩንድ ብትሄድ፣ ቤት ብትሄድ በቃ የዛ ቀጠና ጠባቂ በአሜሪካኖቹ እንትን። ግን ያ መንግስት ደግሞ ሀገር ውስጥ ያለውን መልክ ስታየው የተለየ ነው እና ለዩኤስ እና ለዌስቱ የሚመች ጉዳይ አስፈጻሚ ግድ አስፈጻሚ ነበረ እየን መልካም። የግድ ተከታይ ጥያቄዎችን ጠይቅ የሚያደርጉትን አጋጣሚዎች ለእናንተ እድል መስጠት በሚያስችል መልኩ ወስዳለሁ። አንዳችሁ ባቀረባችሁት ላይ ሌላኛችሁ መሰንዘር የምትሹት የተለየ ሀሳብ ካለም እንዲሁ እድሉ እንሰጣለሁ። አቶ ነጋሽ ጠይቀውኝ ነበርና ያቆየሁት ሌላ ተጨማሪ ጥያቄ ሳላክል በቀደም ላይ ለሚሰጡት አስተያየት እድሉ የእርስዎ ነው። እሺ፣ እኔ ባጭሩ የህወት ስልጣን ላይ መምጣት ሀያ ሰባት ዓመት በነበርበት ጊዜ የአፍሪካ ቀንድ ሰላም እንዳያገኝ የኢትዮጵያ ሕዝብ በውስጡ ሰላም እንዳያገኝ አድርጓል። እንዴት ሚባል፣ ኢትዮጵያ ውስጥ በዘር በመከፋፈል አማራን ትምክተኛ በማለት ኦሮሞን ጠባብ በማለት እርስ በራሳችን እንድንባላ፣ በተለይ በኦሮሞ ሕዝብ ላይ ያደረገው ግፍ የእስር ቤቱ ቋንቋ ኦሮምኛ ነው እስኪባል ሰዬ አብርሃ እንዳለው የኦሮሞ ህዝብ እስኪያለቅስ ድረስ የኢትዮጵያ ህዝብ እስኪያለቅስ ድረስ ያ ሁሉ ግፍ ሲሰራ ባለፈው ቱ ታውዘንድ ፊፍቲን ምርጫ ጊዜ ያ ሁሉ ሰው ሲፈጅ በጋምቤላ እልቂት ሲደረግ አሜሪካ አንድ ነገር አላለም። ይሄንን ሁሉ ምክንያቱም የእነሱን ጉዳይ የሚያስፈጽም ስለነበረ በኢትዮጵያ ውስጥ የሚሰራ የፖለቲካ ግብ፣ እስር፣ ስቃይ፣ እንግልት አሜሪካ ይህን ሁሉ ዝም ብሎ አለፈው። የኢትዮጵያ ሀብት ሲዘረፍ ነበር። አንድ ጊዜ ድምፃቸውን አንስቶ አልተናገሩም። ይሄ በውስጥ ጉዳይ ነው። በውጭ ጉዳይ በሚመለከት ሁለት ነገር ላይ ነው። ወያኔ ሮል ሰላም አካባቢው እንዳይረጋጋ የሶማሌ ወረራ፣ ኦፍኮርስ ችግር አለ ሶማሌ ውስጥ፣ ግን ሶማሌና እና ኢትዮጵያ ህዝብ የሚጣላበት ምንም ምክንያት አለ። በተለይ በጸረ ሽብር ስም ሄዱ በማገልገል ይህንን አድርጓል። ሁለተኛ ኤርትራ ጋራ ሰላም እንዳይኖር ከጎረቤታችን ጋር እንድንጣላ ኤርትራ ህዝብ ራሱ እንዲሰቃይ ሄዶ እነሱ ቴሮሪስቶች ናቸው እንዲህ ናቸው በሚል ቀጠናው እንዳይረጋጋ ያደረገ ሰላምም ሁሉ እንዳይመጣ እዛ አካባቢ ያደረገ ድርጅት ነው ይሄ። እና አሁንም ቢሆን ሰላምም ለመምጣት ከተፈለገ ነው የምለው እኔ የኢትዮጵያን ወታደር ሲያጠቃ የአማራን ሀገር ሲወር አፋርም ሲወር አሜሪካ ይሄንን ለሰላሳ ዓመት አካባቢ ህዋት የሰራላለት ውለታ ለመመለስ ይመስላል ብዙም ቅዋሜ አላሳየም። አሁንም ድርድር ከተባለ አንደኛ ከድርድር በፊት ይሄ የተሰራው ግፍ ጀስቲስ ካልተሰራ በስተቀር ወደፊት መሄድ አይቻልም እና በአጭሩ እዚሁ ላይ ያቆማል። መልካም የአቶ አዲስ አለም ነው ተራው። አቶ አዲስ አለም በቀደሙት ጥያቄዎች ላይ የእርስዎን እይታ ደግሞ እንከታተል። እዚህ ላይ እንትን ነው አት ሊስት ውይይት እንኳን ትንሽ በመረጃ የተመሰረተ ከፍ ብናረገው ጥሩ ነው። የአሜሪካ በተለይም በሀያ ሰባት አመት ወር በኢህአዴግ አስተዳደር ተላላኪ መንግስት የነበረው የሚል በጣም የተሳሳተ ግንዛቤ ነው። በተለይም ያው አምባሳደር ፌልትማን ባደረገው ፓብሊክ አድሬስ ሄዳችሁ ማየት ትችላላችሁ። ኖቨምበር አንድ ነበር። አጠቃላይ ስለ ኢትዮ አሜሪካ ግንኙነት ሰፋ አድርጎ የጻፈው ጽሁፍ አለ። እዛ ላይ ሄዶ ማየት ይቻላል። በተለይም ከነበረው የኢህአዴግ አስተዳደር በጣም ሰፊ ያው የኢኮኖሚ እውቀት ስላላቸው አቶ ገብርኤልም ያውቁታል። በተለይም ከሽግግር መንግስት ጀምሮ ስትራክቸራል አጀስትመንት ፕሮግራም፣ በተለይም የዋሽንግተን ኮንሰንሰስ በሚባልበት ያው የኒዮ ሊበራል የፖለቲክ አስተሳሰብ ገዢ አስተሳሰብ ነው በወጣበት ወቅት ሁሉም ድርጅቶች ወደ ግል ዘርፉ አዛውሩ በሚባልበት ሰዓት በዛን ሰዓት የነበረው የኢህአዴግ መንግስት ነው ሌሎች ሀገራት ሲያዘዋውሩ በአቋም ጸንቶ መንግስት ኢኮኖሚው አስፈላጊ ሆኖ ከተባለ መቆየት አለበት የሚለው ያው በአቋም ጸንቶ ላለፉት ሀያ ሰባት ሀያ ስምንት ዓመታት በኢኮኖሚክ ፖሊሲ ራሱን የውስጥ ነጻነቱን አስጠብቆ የቆየው ሌላው ያው ሌሎች ማአት የሚለያይባቸው ጉዳዮች ነበሩ። እንዲያውም በአሜሪካ መንግስት እንደ ግትር ሀሳብን የማይቀበል ተደርጎ በየ አምባሳደር ፌልትማንም በይፋ እየተናገረው ነገር ነው። በተለይ ጽሁፉን ካያችሁት ካላያችሁት እንድታይት ሪኮመንድ አደርጋለሁ። ይሄ ሆኖ ሲያበቃ ያው ያለፉት ሀያ ሰባት አመት የነበረው የአሜሪካ ተላላኪ ነው ማለት ያው በፍሬ ነገርም ባካሄድም እንዲያውም በብዙ ነገር አይሆንም ከማለት አልፎ ሌሎች ሀገራትም በተለይም ሌሎች አፍሪካ ሀገራት የልማታዊ መንግስት አስተሳሰብ እንዲቀበሉ ከሊበራል የኢኮኖሚክ ፖሊሲ ወጣ ብሎ ራሱ ነው የቻለ ለኢትዮጵያ የሚሆን የኢኮኖሚ አስተሳሰብ በኢትዮጵያ እስከ መተግበር ሌሎች ሀገራትም የእሱ አርአያ ተከትለው የሄድበት ነው እና ከዛ አልፎ በአንጻራዊነት ሁለት ሺህ አስራ ስምንት አንዱ ያው አመጣጡም የነበረው አስተዳደር ከጀርባ ብዙ ሲሰሩ የነበሩ ጉዳዮች ነበሩ። የአብይ መንግስትም በአሜሪካ ድጋፍ ወደፊት የመጣ ነው። ከዛ አልፎ የተወሰዱ የኢኮኖሚ ሆምግሮውን በሚል አገር በቀል የኢኮኖሚ ማሻሻያ ተብሎ ይምጣ እንጂ ዋናው የመጣው ያው በመንግስት ሂራርኪ ቢሮክራሲም ስለነበርን ከአሜሪካ መንግስት የመጣ የወርልድ ባንክና ኤምኤፍ በቀጥታ እጃቸው ያስገቡበት እዛ የተቀመጡት የኢኮኖሚ ማሻሻያ ተብሎም በአስራ ዘጠኝ ዘጠና አንድ ፍርንጭ አቋጠር በዛን ሰዓት የነበረ የኢህአዴግ መንግስት አይሆንም ያላቸው የፕራይቬታይዜሽን በህዝብ ሀብት የተቋቋመ ድርጅቶችን በርካች የመቸብቸብ ስራዎችን ያው ባለፉት በአብይ መንግስት ነው የተሰሩት። ከዛ አልፎ በአባይ ድርድር ሰው አናስገባም የውስጥ ጉዳይ ነው፣ ሶስት ሀገራት ተነጋግረው የሚፈቱት ነው ተብሎ ለብዙ አመታት የቆየ አቋም እንኳን ሳይቀር ወደ ዋሽንግተን መጥቶ ሌላ ወገን እንዲገባ ከብዙ እየተከታተልነው ጉዳይ ነው ጥቅም አሳልፈው እስከመስጠት ደርሶ ያው የኢትዮጵያ ህዝብ ባደረገው ጫና ያው ህልውና እንደሚያከትም ጥያቄ ውስጥ ሲገባበት በህዝቡ ነው እንትን ያለበት እና በዛን ሰዓት የነበረው የአሜሪካ ተላላኪ ነበር የሚል በጣም ትን ነው አንድ በቂ መረጃ ካለመያዝ የመነጨ ይመስለኛል። ሁለተኛው የጸረ ሽብር እንቅስቃሴው በተለይም የኢትዮጵያ ሶማሊያ ከነበረው እስላማዊ መንግስት ከሌላም የጸረ ሽብር እንቅስቃሴው አሜሪካ ለማስደሰት ወይም አሜሪካ ለማገዝ ሳይሆን በመጀመሪያው ስጋት የነበረ ለእኛ ነው በቀጠና ያለ ነው እኛ ነን ጎረቤት፣ እኛ ነን። ስንት ማይል አቋርጦ አሜሪካ ከመንካቱ በፊት ሚነካን እኛ ነው። እኛን ፀጥታችን እና ሰላማችን ለማስጠበቅ እርምጃ መውሰድ ነበረብን። ያው የተወሰኑ እርምጃዎች ተወስደዋል። እኛን ሰላማችን ስናስጠብቅ ሌሎች ሀገራት ከእኛ ጋር ተማሳይ ጥቅም ካላቸው ሀገራት አብሮ መስራት አግዘዋል። ይህም በጋራ ጥቅም በመከባበር የተለያዩ ልዩነቶች ቢኖርም በመከባበር አብሮ ለመስራት ከነበረው ፍላጎት ነው ያው ሞቃዲሾ የገባንበት አካሄድ ሁሉም ያውቀዋል። የተቃጣ የሽብር ስጋት ስለነበረ የወረራ ስጋት ስለነበረ ነው የመከላከል እርምጃ የተወሰደው። ያው የቀጠናው ጠባቂ ወይም ደግሞ የቀጠናው ሰላምና ጸጥታ አረጋጊ አካል ተደርጎ መታየት በጣም ትልቅ እድል ነው። ትልቅ ስም እንደ ኢትዮጵያም ትልቅ ስም ካተረፈችባቸው ጉዳዮች የራሳችን ሰላም አስጠብቀን የጎረቤት ሰላም አስጠብቀን የሌሎች አፍሪካ ሀገራትን ሰላም አስከባሪ በመላክ ጭምር የተሳተፍንበት አኩሪ ያው አገሪቷ ብዙ የምትቆራባቸው ነገሮች የተሰሩት ከምትቆራባቸው ነገሮች አንዱ የሰላም ማስከበር ስራ ነው። መልካም አቶ ገብርኤል ወደ እርስዎ እመጣለሁ። አንድ ተከታይ ጥያቄ ለአቶ አዲስ ዓለም ላቅርብና አቶ አዲስ ዓለም ቀደም ብለው እንደገለጹት ዩናይትድ ስቴትስ ለረጅም ዓመታት የኢትዮጵያ አጋር ሆና የረዳችበትን ዘርዝረዋል። ምንም እንኳን የኢትዮጵያ መንግስት በራሱ መንገድ የሚፈቅዳቸው በራሱ መንገድ የማይቀበላቸውን ቀደም ብሎ የፖሊሲ ለውጥ ሊያደርጉ የተጠየቁበትን በሚተኝነት ዘልቀዋል ያሉበትን ጨምሮ። ነገር ግን ለውጥ ከመጣበት ከ2018 ወዲህ ጦርነቱ እስኪመጣ ድረስ እንዲያውም ጠቅላይ ሚኒስትር አብይን ወደ ስልጣን እንዲመጣ ረድታለች ብለው ነው የተከራከሩት። ምን ተፈጠረ ከጦርነቱ በኋላ? አሁን በአቶ ነጋሽ እና በአቶ ገብርኤል እንደተገለጸው የዩናይት ስቴትስ የሀሳብ ለውጥ ካለ ምን ቀየረው? ያንን እርስዎ የገለጹት ጊዜ አሁን ከጦርነቱ በኋላ ያለውን አይጨምርምና በአጭር እሱን ቢመልሱልኝ ወደ አቶ ገብርኤል ሄዳለው። አመሰግናለው። ይሄ የሚመነጨው ያው እስከ ጦርነት መጀመር ሂደት የነበረው ያው ወደፊት ያመጡትም የአሜሪካ መንግስት ያመጡት ስለነበረ ያው ያልተቋረጠ ድጋፍ፣ የዲፕሎማሲ ድጋፍ፣ የኢኮኖሚ ድጋፍ ሲደረግበት የነበረ መንግስት ነው። ከዛ በኋላ የምንተፈጠረ የሚለው ከአሜሪካ እሴት የውጭ ጉዳይ ፖሊሲ የሚያጠነጥነው ፒላሮቹ ወይም ደግሞ ምሰሶዎች ተብሎ የሚቀመጡት አንዱ መልካም አስተዳደር ነው። ቀጥሎ ሰብዓዊ መብት ማስከበር ነው። ሌሎቹ ያው አብሮ የምትሰራባቸው ጉዳዮች እንዳልንተጠበቅ ሆኖ ማለት ነው። ጦርነት ከተጀመረ በኋላ ትልቁ ጦርነቱን ተከትሎ የመጣ ጉዳይ ከፍተኛ የሆነ የሰብአዊ መብት ጥሰት ነው የተፈጠረው፣ የሰብአዊ መብት ጥሰት ከዛም ቀጥሎ የሰብአዊ እርዳታ እንደማይደርስ ማስተጓጎል። የውጭ ጉዳይ ፖሊሲ በተለይም ከአቢ መንግስት የባይደን አስተዳደር እንደተመረጠ ያው እነኝህ እሴቶችን ማስከበር ስለነበረበት በእነኝህ ጉዳዮች ያው ክሊር የሆነ ልዩነት ነው የተፈጠረው። ያው ወዲያውኑ ወደ እርምጃም አልተወሰደም፣ ያው በየምክክሮች ነበሩ ለማውገዝ ጉዳይ እንኳን ለመናገር ሙሉ መረጃ እያላቸው ከቦታው ሰው እያላቸው መረጃ እያገኙ ጉዳይ እንኳን አውግዘው እየደረሱ የነበሩ የሰብአዊ ጥሰቶች እንኳን ተፈጽመዋል ለማለት ብዙ ጊዜ ነበር የፈጀባቸውና ጥያቄውን አጠር አርጌ ለመመለስ ያው የአድማጭም ጊዜ ለመቆጠብ ዋናው ዲፓርቸሩ በትግራይ ላይ የተከፈተው ጦርነት አንዱ ነው። ከዛ ቀጥሎ የመጣው የሰብአዊ መብት ጥሰት የሰብአዊ እርዳታ እንዳይደርስ ማስተጓጎል ከዛም አልፎ ያው ሌላ ጎረቤት ሀገር ኤርትራ በጦርነት መሳተፍ በተለይ ደግሞ ከገቡ በኋላ የፈጸሙት ከኢትዮጵያ መንግስት ከአምሃራ የጸጥታ አካላት ሆነው የፈጸሙት የሰብዊ መጥሰት እና ሰብዊ እርዳታ እንዳይደርስ የማስተባበል ስራ ነው። የውጭ ግንኙነት ፖሊሲ እንዲቀየር ወይም ደግሞ በተለየ አኳህን እንዲሄድ ምክንያት የሆነ ማለት ነው። ያው ይሄ የሚባል እንዳልኩት ባህሪ የሚያስቀይር እርምጃ ባይወሰድም መልካም በተጨባጭ የተወሰደው እርምጃ አጥጋቢ አይደለም። ነገር ግን የተለየ መንገድ እንድትከተል የተገደደችበት መለያው ያ ነው ብለዋል። ፈጥኜ ወደ አቶ ገብርኤልና ወደ አቶ ነጋሽ እንድመለስ አላደረጉኝም። አሁንም እስኪ ባጭሩ፣ በጣም ባጭሩ የሚመለስ ጥያቄ ላስከትል። አቶ ነጋሽ ቀደም ብለው እንደዘረዘሩት የሰብአዊ መብት ጥሰት ዩናይትድ ስቴትስ ልዩ ትኩረት ከምትሰጣቸው እሴቶች ውስጥ አንዱ ነው እርሶም እንደ መሪህ ከምትከተለው አንዱ ነው ብለዋል። ቀደም ብለው አቶ ነጋሽ እንደሞገቱት በ2015 ከዚያም በፊት በኢትዮጵያ የነበሩ ግጭቶች በስፋት ይታወቃሉ። ዩናይትድ ስቴትስ ከዚያስ በፊት፣ አሁን እርስዎ እንዳሉት ለምን ያን መሰል እርምጃ መውሰድ ተሳናት ለሚል ምን መልስ ይሰጣሉ? ያው ጥያቄው ለእኔ ይሆናል የሚላት ትክክል፣ ለእርስዎ ነው። አዎ ያው አንዱ እንዳልኩት ባለፉት፣ ጦርነቱ ከጀመረበት ቀን አንስቶ ይሄ ነው የሚባል እርምጃ አልተወሰደም። የተወሰደው ተወስደዋል ብሎ የሚያስቡት የምትጨበጥ አንድ እርምጃ ያው ኢትዮጵያ ከአገዋ ማስወጣት ነው። ከዛ በዘለለ ይሄን ያክል ይሄ የሚባል ጫና አልተደረገም። ያው አንዱ ሁለቱም ያው ማነጻጸርም የሚቻል አይደለም። አንዱ አሁን ያለበት የሰብአዊ መብት ጥሰት ደረጃ እያወራን ያለ ነው። የዘር ጭፍጨፋ ተፈጽመዋል ክራይም ኤገንስ ሂማኒቲ ተፈጽመዋል። የጦር ወንጀል ተፈጽመዋል። አስገድዶ መድፈር እንደ ጦርነት መሳሪያ ተጠቅመዋል። ረሃብ እንደ ጦርነት መሳሪያ ተጠቅመዋል። በሚባሉ በሰብአዊ መብት ጥሰት ከፍተኛ ወይም ደግሞ ትላልቅ ወንጀሎች በሚባሉ አምስቱ ስድስቱ ትላልቅ ወንጀሎች የተፈጸሙት እያወራ ነው። በዚህ ደረጃ ነው ከዚህ በፊት የነበረው ያ ሁለቱም ለማነጻጸር ተነጻጻሪ የሆኑ ሁኔታዎችን መሆን መሆናቸውን መረጋገጥ ከዛ ቀጥሎ ባለፉት ሀያ ሰባት አመታት አሁን እየተፈጸመ ባለው ባለፉት ሁለት አመታት ጦርነት ከተጀመረ በኋላ የተፈጸሙ የሰብአዊ ጥሰቶች በዛ ደረጃ ተፈጽመዋል ወይ ተመሳሳይ ሪአክሽን ወይም ተመሳሳይ እርምጃ ለመጠበቅ ይሄ እንደተጠበቀ ሆኖ እርምጃውን ባይወሰድም ጦርነት ከተጀመረ በተለይም በአሜሪካ መንግስት ይሄ የሚባል ከንግግር ባለፈ ከመግለጫ ማውጣት ባለፈ የሚጨበጥ እርምጃ መውሰድ ሲገባቸው እርምጃ ባለመውሰድ ያው የሥርዓቱ ደጋፊ ድጋፋቸውን የገለጹት ብዬ ነው በግል የምረዳው። መልካም በሀያ ሰባት ዓመታትም እርምጃዎችን አልወሰዱም። ማለት ሲወስዱ ነበር አገዋ እንደምታውቁት በየሁለት ዓመቱ ነው ተጠቃሚነት ለማረጋገጥ ለመቆየት በየሁለት ዓመቱ ነው ረቪ የሚደረገው የሚገመገመው። በየጊዜው ገምጋሚ ጉዱ ሲልቁ የሰብአዊ መብት አያያዝ ነው የሰራተኛና ሰሪ የስራ ሁኔታ ሌሎች ሌሎች የአካባቢ ጥበቃ ማዕከል አድርገው በየጊዜው ሬቪው ይደረግ ነበር ይገመገም ነበር። እነዛ ነገሮች ያው እየተሟሉ ስለነበሩ ነው ያው ወቀሳም ሲቀርብ ነበር በሰብአዊ መብት ሪዞሉሽኖችም ሲወጡ ነበር እና ግን ሁለቱ የሚናጽሩ አደለም። ሁላችሁም ጋር መመለስ ስላለብኝ ነው አንዳችሁ ጋር ብቻ ብዙ እንዳልቆይ። ስለ ትክክለኝነት ግን አቶ አዲስ አለም ከገለጿቸው የዘርፍ እጅትና የጦር ወንጀልን ክሶች በተመለከተ በሁሉም በኩል እንደ ክስ ይቀርባሉ። ገለልተኛ በሆነው በተባበሩት መንግሥታት ድርጅት የዘርፍ እጅታ እየተፈጸመ ስለመሆኑ ማስረጃ ለመኖሩን፣ የጦር ወንጀል ስለመፈጸሙ አመላካች መኖራቸውን ግን በሁሉም ወገኖች ነው የሚል መረጃ ወጥቷልና ያንን ፊት ለፊት ማስቀመጥ አለብን። አቶ ገብርኤል ለእርስዎ ነው ተከታዩ ጥያቄ። ቀደም ብሎ የኢትዮጵያ ለዩናይት ስቴትስ ታዛዥነት ወይንም ጉዳይ አስፈጻሚነት አድርገው ከገለጹት አንዱ በጸረ ሽብር ዘመቻው ቀዳሚ አቶ አዲስ በአሁንታዊ የኢትዮጵያ ስራ መለካት ያለበት ያሉትን ዋና ስራ አድርጋ መቆየቷ የዩናይት ስቴትስን ድጋፍ ለማግኘት ከምክንያቶቹ አንዱ አድርገውታል። በአዲሱ አስተዳደርስ ያ ስላለመቀጠሉ ምን ማስረጃ አለ? ጦርነት ውስጥ ከጀምረበት ቅርብ ጊዜ ድረስ የኢትዮጵያ ጦር በእነኛ ሀገሮች ውስጥ ነበርና የተለወጠ ነገር ምን ነበርና ነው? እሱን በተመለከተ በጽሁፎቻችሁ ላይ የተነሱ አንኳር አንኳር ንጥቦችን አስከትላለሁ። አይ ቲንክ ይሄ ጠረ ሽብረተኛ የሚለው በራሱ መጥፎ ነገር እኮ አይደለም። ለሽብርን ማጥፋት ግን አገር ውስጥ ሽብርን እያፋፋም፣ ውጭ ጦር ልከህ ሽብርን አቆማለሁ ማለት የአንድ እንትን ሁለት ገጽታ ይሆናል። ኢትዮጵያ ውስጥ በኦሮሞ ሬጅን፣ በአማራው ሬጅን ዩኔመት በሶማሌ ሪጅን ሲጨፈጨፍ የነበረው የነበረው ሽብር እና የተከሰተው ትልቅ ጥፋት ያ እየተካሄደ ለውጭ ዓለም ግን የለም። እኛ ኮሽ ባለቁጥር ቡሩንዲ ይሁን የት ይሁን የመጀመሪያዎቹ ደራሽኛ ነን፣ የተባበሩት መንግስታት በአሜሪካን ድጋፍ እየተባለ እንሰዳለን። ያ መጥፎንትን እኳ ደርግማቱ አዲስ አበባ ምንዳለው እኛ ኮራ የሚሆን ነበረ ነገር ግን አገርህ ውስጥ የራስህን ሕዝብ ሽብር እያፋፋምክበት የውጭውን ሽብር እያጠፋው ነው ይልኝ ኩራቴ ማለት አይንክ ትልቅ ስህተት ይመስለኝ። ሶማሊያ ኢትዮጵያን ስለ አስፈራራይ አይደለም የእስላሚ ኮርት ፓይረቶች የአሜሪካንና የዌስቱን የመርከብ መተላለፊያ መንገድ ስለዘጋ ነው ኢትዮጵያ መርታ የገባችው ሞቃዲሾ ድረስ እንጂ ሶማሌ ኢትዮጵያን አልፎ ያስፈራራበት ጊዜ ኖሮ አይደለም። እና ያንን ግልጥ ማድረግ ያስፈልጋል። ቬሪ ኩክሊ ስለ ኢኮኖሚ አውርተሃል። አዎ፣ እኔ በዛ ዘመን ከኢትዮጵያ መንግስት ጋር በቅርብ ሰራ ነበረ። ፋይናንስ አረግ ነበረ። ከፋይናንስ ሚኒስቴሮቹ ጋር በቅርብ ሰርቻለሁ፣ አውቃለሁ። ኢኮኖሚው እድገት አሳይቷል። ግን ያ እድል ለሁሉም የተዳረሰ አልነበረ። ይሄ በፓርቲ በብሔር ሞኖፖሊ የተዋቀረ ለወሰኑ ብቻ እድል የሚደርስ ነበር። አን አቶ አዲስ አለም ይህን ኢትዮጵያ ውስጥ ከነበርክ ይሄንን ማየት ሊሳነህ አይችልም። ያ እድል ለሁሉ የተከፈታ አልነበረ። መልካም ወደ እርስዎ ነው የምመጣው አቶ ነጋሽ። የሚያስኬዱ አቅጣጫዎችንም ለማየት እየሞከርን ነው። እርስዎ የኢትዮጵያን ፍላጎት ወይም ጥቅም ያሏቸው ላይ ነው ትኩረት አድርገው የጻፉት። የዩናይት ስቴትስን አደራዳሪነት ጥያቄ ውስጥ አስገብተውታል። በመግቢያው እንዳልኩት እንዲያውም በአደራዳሪነቱ ከቀጠለች ከግጭት ማግስት በኋላ ቀስ በቀስ ወደ አዘቅት በሚያመራ ቁልቁለት ነው የሚመስሉት ወደ ከፋ ሁኔታ ይሄዳል ይላሉ። የአገሮች ጥቅምና ፍላጎት ሁሌም ያለና የሚቀጥል እንደመሆኑ የዩናይትድ ስቴትስ ጥቅምና ፍላጎት በሚጠበቅበት የኢትዮጵያም ጥቅም ለምን ሊጠበቅ አይችልም? ሁለቱም የሚያሸንፉበት ለምን ደመደሙ? አድማጮች ሰዓታችን በመገባደዱ የዛሬውንም እዚሁ ላይ ልናበቃ ነው። ቀሪውም በሌላ ጊዜ እናቀርባለን። ሙሉውንም በድረ ገጽና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን የውይይትና ክርክሩን ተሳታፊዎች አቶ ነጋሽ አብዱራህማን፣ አቶ ገብርኤል ንጋቱንና አቶ አዲስ ዓለም ደስታን ለጊዜያቸው አመሰግናለሁ። እግዜር የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶቻችን ተጠናቀቁ። ፕሮግራሙን ያቀናበረችልን ብርሃን አይሉ፣ ዋና አዘጋጇ ደግሞ ጽዮን ግርማ ናት። ለስንብት አንድ ሙዚቃ እንገባበዛለን። ቴዎድሮስ ታደሰ ደሞ ደሞ ይለናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የሚያመሸሁት ሀብታሙ ስዩም ነኝ። አብራችሁን ስለቆያችሁ እናመሰግናለን። በሰላም ደሩ።